ዋት ጦርነቱን እንዲያቆም ከአፋርና ከአማራ አካባቢዎች እንዲወጣና እንዲደራደር ዩናይትድ ስቴትስ እንደምታሳስብ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዋና አስተዳዳሪ ሰማንታ ፓዋል አስታወቁ። የፌዴራሉ መንግስት በሽብር የፈረጀው ህወት ታጣቂዎች ሰሞኑን አማራ ክልል ውስጥ በተካሄዱ ውጊያዎች ወደ 14 ሺህ የፌዴራልና የአማራ ክልል ተዋጊ ኃይል ደምስሰናል ሲሉ፣ የመከላከያ ሰራዊቱ በበኩሉ በሰሜን ወሎ ግንባር ተሰልፎ የነበረውን የህወት ኃይል መምታቱንና አካ አካባቢዎችን መቆጣጠሩን አስታውቋል። ከመቀሌ ከአዲስ አበባና ከዋሽንግተን ዲሲ የተገኙትን መረጃዎች ኤደን ገረመው አቀናጅታ ታቀርበዋለች። የኢትዮጵያ መንግስት በሽብርተኛነት በፈረጀው ህወሀት የሚመሩትና እራሳቸውን የትግራይ መከላከያ ሀይል ብለው የሚጠሩት ታጣቂዎች ዘመቻ ንጋት ሲሉ የጠሩትን ዘመቻ ለማስተጓጎል በሁለት አውድ የተሰለፈን ከፍተኛ የሆነ የኢትዮጵያ መከላከያ ሰራዊትና የአማራ ክልል ሀይሎችን ደመሰስን ሲሉ ትላንት መግለጫ አውጥተዋል። የመቀሌው ዘጋቢያችን ሙጌታ አጽባሐ ባደረሰን ዘገባ መሰረት ውጊያው ከነሐሴ አስራ ሶስት እስከ ትላንት በስቲያ ነሐሴ አስራ አምስት ሁለት ሺ አስራ ሶስት አመተ ምረት እኩለ ለሊት ድረስ መካሄዱንና በደሴ በኩል ወልገ፣ ጤና፣ ዳሸና ና ሐሙሲት የተሰማሩ ስድስት ክፍለ ጦር ሰራዊቶች ና አስራ አንድ ሺ ልዩ ሀይል በቆረጣ ወደ ደብረ ታቦር ያቀና የህወሀት ተዋጊዎችን ለማጥቃት ሲሞክር መደምሰሱን ታጣቂዎቹ ማዕከላዊ እዝ ከሚሉት አካል ባወጣው መግለጫ ተናግሯል። በተጨማሪም ይኸው መግለጫ በወልዲያ ና መርሳ መስመር ስሪንቃ በተሰኘው አካባቢ ሶስት ሺህ የሚሆኑ የሪፐብሊካን ሀይሎች ና አንድ ብርጌድ ኮማንዶ ሀይል ተደምስሷል፣ የቀረውም ተበትኗል እንደሚል ሙልጌታ ዘግቧል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ና የአማራ ክልል ልዩ ሀይል የህወሀት ሀይሎችን በመደምሰስ ቦታዎችን መቆጣጠራቸውን ያስታወቁ ሲሆን የኢትዮጵያ መከላከያ ሰራዊት ነሐሴ አስራ አራት ሁለት ሺ አስራ ሶስት አመተ ምረት በፌስቡክ ገጹ ላይ ባወጣው መግለጫ በጻድቃን ገብረትንሳይ የሚመራውን የህወሀት ሀይል በሰሜን ወሎ ግንባር ላይ መምታቱንና በጋሸና መቄት ሙጃና በንፋስ መውጫ አካባቢዎችም ከባድ ትግል እያደረገ እንደሚገኝ አስታውቋል። በተጨማሪም መግለጫው ከጋሸና እስከ ዋድላ እንዲሁም ላሊበላ መስመር ላይ ያሉ አሸባሪ ሲሉ የጠሩትን ሀይል መደምሰሳቸውንም አስታውቋል። እንዲ እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤ አይዲ አስተዳዳሪ ሰማንታ ፓወር ትላንት ባወጣቸው ትዊቶች ኤጀንሲያቸው በህወሀት ጥቃት ከቤታቸው ለመፈናቀል በተገደዱባቸው የአፋርና የአማራ አካባቢዎች በግጭት ለተጎዱ አንድ መቶ ሰላሳ ስድስት ሺህ በላይ ሰዎች ምግብ ማድረስ መጀመሩን አስታውቀዋል። አስተዳዳሪዋ አያይዘውም ህወሀት ጦርነቱን እንዲያቆም ከአፋርና ከአማራ አካባቢዎች እንዲወጣና እንዲደራደር ዩናይትድ ስቴትስ ማሳሰቧን ትቀጥላለች የህወሀት የጥቃት ዘመቻ የሚያደርገው ነገር ቢኖር ጦርነቱንና የኢትዮጵያን ህዝብ መከራ ማራዘን ብቻ ነው ብለዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።